የአሜሪካ ድምፅ ራዲዮ ጣቢያ ነው። ኢትዮጵያ ውስጥ ህገ መንግስቱን ሙሉ በሙሉ ስራ ላይ ስራ ላዋልን ያሉት ችግሮች በሙሉ ነጥረው ወጥተዋል ብሎ ማለት አይችል። ይሄ ምንም ጥርጥር የለው። ምናልባትም ባለፉት ሀ ሀያ አምስት ሀያ ስድስት ዓመታት የህገ መንግስት ከአንቀጽ አንድ እስከ አንቀጽ መቶ ስድስት በስራ ላይ አውለን ቢሆን ኖሮ አሁን ከምናያቸው ችግሮች የበለጡ ሌሎችም ችግሮች ልናይ እንችል ነበረ። ታወቀ በአለም ላይ የማይቀየር ህገ መንግስት የለም። ምናልባት አንቀጽ ሊኖረው ይችላል። የህገ መንግስት ውስጥ የተቀመጡ ወይም ደግሞ ኮንቴንቶች በሶስት ነው የሚከፈሉት፣ በአጠቃላይ ማለት ነው። አንደኛ በቀላሉ የሚሻሻሉ አንቀጾች ሊኖሩ ይችላሉ፣ ወይ ፍሌክሳይብል የሚባል ማለት ነው። ቀደም ብለው የሰማችኋቸው በአዲስ አበባ ዩኒቨርሲቲ የህግ መምህር ረዳት ፕሮፌሰር ያኔ ይሁን ብርሌ እርሳቸውን ተከትሎ የሰማችኋቸው ደግሞ የወለጋ ዩኒቨርስቲ የህግ መምህሩ ረዳት ፕሮፌሰር ሰለሞን ምሩ ናቸው። ሙሉ ዝግጅቱ ዜናውን ተከትሎ ይቀርባል። ሌሎች በርከት ያሉ ቅንብሮችና ዘገባዎችም ይዘናል። ሰላም ጤና ስጥልን። እንደምናመሻችሁ ክብራትና ክቡራን አድማጮቻችን። ከቅዳሜ መጋቢት 17 2014 ዓ ም ምሽት ዝግጅቶቻችን ጋር አስተናጋጃችሁ አሉላ ከበደ ነኝ። የፕሮግራም አቀናባሪ የብርሃን ኃይሉ ናት። አሁን የሰዓቱ የዓለም ዜና ይቀድማል። መልካም ምሽት። እንደምናመሻችሁ አድማጮች የምሽቱን ዜናዎች የማሰማችሁ ጽዮን ግርማ ነኝ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ የኢትዮጵያ መንግስት አስቸኳይ የሰብአዊ አቅርቦቶችን ወደ ትግራይ ክልል ለማድረስ የተናጠል የተኩስ ማቆም ማድረጉና ያንንም ተከትሎ የትግራይ ክልል መንግስት ግጭቱን በአስቸኳይ ለማቆም መወሰኑን በበጎ እንደሚመለከቱት ገልጸው ውሳኔው ወደ ዘላቂ ስምምነት እንዲቀየር ጠይቀዋል። ኢትዮጵያ ውስጥ ያለው ግጭት በሚሊዮን የሚቆጠሩ የአፋር፣ አማራ፣ የቤንሻንጉል ጉምዝና የኦሮሚያ ክልል ነዋሪዎችን ለአስከፊ ስቃይ መዳረጉን የገለጹት ዋና ጸሐፊው አሁን የታዩት አዎንታዊ እርምጃዎች በፍጥነት ወደ ተግባር መቀየር እንደሚገባቸው አሳስበዋል። በትግራይ ክልል እንደ ባንክ፣ የኤሌክትሪክና የቴሌኮሚኒኬሽንን የመሳሰሉ ሕዝባዊ አገልግሎቶች በፍጥነት እንዲጀመሩ ዋና ጸሐፊው በመግለጫቸው አሳስበዋል። አያይዘውም ሁሉም ወገኖች በራሳቸው ተነሳሽነት አስቸኳይ የምግብ እርዳታ ለሚያስፈልጋቸው ሁሉ እርዳታ እንዲደርስ እንዲያደርጉና ሁኔታዎቹንም እንዲያመቻቹ ጠይቀዋል። የኢትዮጵያ መንግስት የሰብአዊ እርዳታ ለማድረስ ሲባል የተናጥል የተኩስ ማቆም ውሳኔውን ይፋ ያደረገው ከትላንት በስቲያ ሲሆን የህወሓት ቃል አቀባይ አቶ ጌታቸው ረዳ ይህ ውሳኔ ከተላለፈ ጀምሮ ወደ ትግራይ ክልል የገባ አንድም እርዳታ እንደሌለ በትዊተር ገጻቸው ላይ ዛሬ አስፍረዋል። የኢትዮጵያ መንግስት አስቸኳይ የሰብአዊ አቅርቦቶችን ወደ ትግራይ ክልል ለማድረስ የወሰነውን የተናጥል የተኩስ ማቆምና ለሰላም በር መክፈት ውሳኔ በኦሮሚያ ክልልም ሊወስን እንደሚገባ የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና ጠየቁ። ፕሮፌሰር መረራ ይህንን የተናገሩት ፓርቲያቸው እያካሄደ ባለው ድርጅታዊ ጉባኤ ላይ ነው። ጸሐይ ዳምጠው ዝርዝሩን ይዛለች። የፓርቲው ሊቀመንበር ፕሮፌሰር መረራ ጉዲና ይህ የሰላም ጥሪ በኦሮሚያ ክልል ውስጥ የሚንቀሳቀሱ የኢትዮጵያ መንግስት ሸኔ የሚላቸው ራሳቸውን የኦሮሞ ነጻነት ሰራዊት ብለው የሚጠሩ የታጠቁ ኃይሎችንም ማካተት አለበት ሲሉ ተናግረዋል። ወራ ህዋት ወጅ ሎለዳምኔ ገራ ወሊገልቴ ብያት ደምና ሎለዳምኔ እና ጀሩ ከውሃት ቡድን ጋር ያለውን ግጭት አቁመን ወደ ሰላም ድርድር እና ወደ ሀገራዊ መግባባት እንሂድ ብሎ የፌዴራል መንግስት ሲገልጽ፣ የኦሮሚያ ክልል ደግሞ የኦሮሞ ሕዝብን ወክለው አዳማ የተሰበሰቡት ሸኔን በአንድ ወር ውስጥ እናጠፋለን ብለው ጦርነት እያካሄዱ ነው። የፈለገ ሰው ያሸንፍ፣ ጫካ ውስጥ ያሉ የኦሮሞ ልጆች የሚያሸንፉ፣ መንግስትም ያሸንፍ። ነገር ግን ይህ ዘመቻ የኦሮሞ ህዝብን ከፍተኛ ዋጋ ያስከፍላል። አስቡበት ነው የምንለው። ይህ አይነት ጨዋታ አያዋጣንም። ለሕውሓት የሰጣችሁትን እድል ለእነዚህ ሸማቂዎችም ስጧቸው። ወደ ድርድር ሂዱ። ለራሳችሁም ሰላም አውርዱ፣ ለእኛም ሰላም አውርዱልን። ይህ ነው መልእክቴ። የኦሮሞ ፌዴራሊስት ኮንግረስ በሀገሪቱ በምደረገው ማንኛውንም የሰላም ጥሪ እንደምደግፍ የፓርቲው ሊቀመንበር ፕሮፌሰር መረራ ጉድና የፓርቲው ሁለተኛ ጠቅላላ ጉባኤ ላይ ነው የገለጹት። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ። ሶማሊያ እስካሁን ሳይካሄድ የቆየውን ፕሬዚዳንታዊ ምርጫ ለማካሄድ ዝግጅቷን እያጠናቀቀች ባለችበት በአሁኑ ወቅት ታጣቂው የአልሸባብ ቡድን ምርጫውን ለማደናቀፍ እየወሰደ ያለው ጥቃት እየጨመረ ይገኛል። እረብ ሁለት በበለደ ወይኔ ባደረሰው ጥቃት የተገደሉት ሰዎች ቁጥርም ወደ ሀምሳ ተጠንግቷል። ከአንድ መቶ በላይ ሰዎች ደግሞ ቆስለዋል። በአጥፍቶ ጠፊው ጥቃት ከተገደሉት ሰዎች መካከል በምርጫ ዘመቻው ተሳታፊ የሆኑት የፓርላማ አባል አሚና መሀመድ የሚገኙበት ሲሆን ጥቃቱም ባለፉት ሁለት ወራት ውስጥ የተገደሉትን የፓርላማ እጩዎች ቁጥር አምስት አድርሶታል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ሩሲያ በዩክሬን ላይ እያደረገች ያለችውን ወታደራዊ ጥቃት ከዩክሬን ዋና ከተማ ኪቭ ወደ ምስራቃዊ አቅጣጫ ባደረገችበት በአሁኑ ወቅት የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ዛሬ ቅዳሜ ወደ አውሮፓ አምርተው ዋርሳ ውስጥ ከፖላንድ ፕሬዚዳንት አንድሬ ዱዳ እና ከሌሎች የፖላንድ ባለስልጣናት ጋር ሩሲያ በዩክሬን ላይ ስለፈጸመችው ወረራ እየተወያዩ ነው። የኔቶ አባል የሆነችው ፖላንድ እስካሁን ከሁለት ሚሊዮን በላይ የሚሆኑ የዩክሬን ስደተኞችን ተቀብላ በማስተናገድ ላይ ስትሆን ባይደን ከዋርሳው ከንቲባ ራፋል ትራዛስኮቭስኪ ጋር ሆነው የተወሰኑ ስደተኞችን ይጎበኛሉ። በሰብአዊ እርዳታ ስራዎችም ላይ ይወያያሉ ተብሎ ይጠበቃል። አድማጮች፣ ለዜናው የተመደበው ጊዜ በዚያ በቃ። ከቀሪ የቅዳሜ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ። አድማጮች የምትከታተሉት በ19 በ በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ቅዳሜ መጋቢት 17 2014 ዓ.ም አስተናጋጃችሁ አሉላ ከበደ ነኝ። ብርሃን ኃይሉ ናት አቀናባሪ። አሁን ለምሽቱ ወደ ያዝናቸው ዘገባዎችና ቅንብሮች እንወስዳችኋለን። ህግና ህገ መንግሥት የኢትዮጵያን ህገ መንግስት ማሻሻልን አስመልክቶ የተሰናዳ ቅንብር ነው። በኢትዮጵያ የተለያዩ የፖለቲካ ውይይቶች ሲካሄድ የህገ መንግስት ማሻሻያ ጥያቄ በተደጋጋሚ ሲነሳ ይሰማል። በተለያየ ጊዜም ህገ መንግስቱ በአግባቡ ተግባራዊ እንዲደረግ የሚጠይቁ እንዳለ ሁሉ እንደማይወክላቸው በመግለጽ እንዲሻሻል የሚጠይቁም አሉ። የአዲስ አበባው ዘጋቢያችን ምትኩ ፈቃዱ በኢትዮጵያ ባለው ተጨባጭ ሁኔታ በስራ ላይ የሚገኘውን ህገ መንግስት ማሻሻል ቢፈለግ ምን ሊደረግ እንደሚችል ሁለት የህግ ምሁራንን አነጋግረው ተከታዩን አጠናቅረዋል። በአዲስ አበባ ዩኒቨርሲቲ የህግ መምህሩ ረዳት ፕሮፌሰር የነሆን ብርሌ ምላሽ ህገ መንግስቱ በስራ ላይ ያለ ፈተና ሲያጋጥመው ሊሻሻል እንደሚችል በመግለጽ ሀሳባቸውን አካፍሎናል። አንድ ህገ መንግስት የሚሻሻለው በስራ ሲፈተን፣ ስራ ላይ በሚውልበት ጊዜ ምክንያቱም ህግ አውጪዎች በሰዓቱ ወደፊት ግልጋሎት ላይ የሚውል ህገ መንግስት ሀገር የሚያስተዳድር መንግስት የመመስረት ሁኔታ፣ በመንግስቶች መካከል ያለውን ግንኙነት የሚገዛ ዞሮ ዞሮ በሀገሪቱ ውስጥ በጣም ፋይዳው ከፍ ያለ ህግ እንደመሆኑ መጠን በሰዓቱ ህገ መንግስቱን የቀረጡት ሰዎች በገባቸው ልክ እና ወደፊት ይሆናል ብለው በገመቱ ልክ ነው ህገ መንግስቱን የሚቀርጡት። ነገር ግን ህገ መንግስቶቹ የሚኖሩት በተቀያሪ፣ በተለዋዋጭ ዳይናሚክ በሆነ ኢንቫይሮንመንት ውስጥ በመሆኑ እነሱ የሚያስተዳድሩት ህዝብ በየጊዜው ማህበራዊ፣ ፖለቲካዊ እና ኢኮኖሚያዊ ለውጦች ስለሚኖሩ ከእነዚህ ለውጦች ጋር የግድ አብሮ መራመድ ስላለበት ህገ መንግስቱ ህገ መንግስቱ በየጊዜው እኛ ሀገር ብቻ ሳይሆን የሌሎችም ሀገሮች ህገ መንግስት በየጊዜው ይቀየራል፣ ይለወጣል፣ ይሻሻላል። በዋነኝነት ስለማሻሻል ስለሆነ እያወራን ያለ መል ህገ መንግስቶች የሚሻሻሉት በዋነኝነት በሁለት ምክንያት ነው። አንደኛው ከተለዋዋጩ የ ሶሲዮ ኢኮኖሚክ እና የፖለቲካ ሁኔታ ጋር አብሮ ለመሄድ ለራሳቸው ቆይታ ለኤግዚስተንሳቸው አንድ፣ ሁለተኛው ደግሞ ለተቀባይነታቸው እነሱ ስታቲክ ሆነው ቋሚ ሆነው ሳይቀየሩ ህዝቡ እነሱ የሚያስተዳድሩት የፖለቲካ የማህበራዊ እና የኢኮኖሚ ሁኔታ አውዱ እየተቀየረ በመጣ ቁጥር የማይቀየሩ ከሆነ የተቀባይነት የቅቡልነት ችግርም ይገጥማቸዋል። በወለጋ ዩኒቨርሲቲ የህግ መምሩ ረዳት ፕሮፌሰር ሰለሞን እምሩ የአንድ ሀገር ህገ መንግስት በሶስት ምክንያቶች ሊሻሻል እንደሚችል ይጠቁማሉ። ህገ መንግስት በተለያየ ጊዜ አንድ ሀገር ውስጥ የሚቀየረው አስገዳጅ ሁኔታዎች ሲኖሩ ብቻ ነው። ለምሳሌ አዲስ ሀገር ሲመሰረት ወይም ደግሞ ከሌላ ሀገር ሲለያይ በሴሴሽንም ይሆናል በተለያየ መንገድ ራሱ የቻለ ሀገር ሲመሰረት ህገ መንግስት ያስፈልጋል። ሁለተኛ ላይ ምናልባት በአንድ ሀገር ውስጥ በሬቮሉሽንም ይሁን በተለያየ መንገድ በሀይል መንግስት ሲቀየር አዲስ ህገ መንግስት ወይም ይሻሻላል ወይም አዲስ ህገ መንግስት ይመሰረታል ማለት ነው። በሶስተኛ ደረጃ አንድ ሀገር ውስጥ አዲስ ሀገር ባይመሰረትም ወይም ደግሞ መንግስት በሀይል ባይቀየርም በሪፎርሜሽን የሚሻሻሉ ነገሮች አሉ። መሰረታዊ የሆኑ ድርጅ ኢንስቲቱሽናል እና ሌጋል ወይም ፖለቲካል ሪፎርም ሲኖር አንድ ህገ መንግስት ይታደሳል ወይም ደግሞ አሜንድድ ይደረጋል ማለት ነው። አሁን በስራ ላይ ያለው የኢትዮጵያ ህገ መንግስት ከጅምሩ አሳታፊና አካታች ስላልነበረ የቅብልነት ችግር አለበት ብሎ የሚያምኑት ረዳት ፕሮፌሰር የኔሁን ብርሌ ናቸው። አክለውም ህገ መንግስቱ ሙሉ በሙሉ ተግባራዊ ሆኖ ቢሆን ኖሮ ኢትዮጵያ አሁን ከገባችበት ችግር በላይ ችግሮች ውስጥ ልትገባ ትችል እንደነበር በመግለጽ ሀሳባቸውን አጋርተውናል። የህገ መንግስት በህገ መንግስቱ በሚወጣበት ጊዜ አሸናፊ የነበረውን ሀሳብና የፖለቲካ አመለካከት የፖለቲካ ፓርቲ የሚወክል ሌሎችን በአግባቡ ያላሳተፈ፣ በዚህም መሰረት ቅቡልነቱ እየወረደ አገሪቱንም ምናልባትም አንዳንዶቹ እንደሚሉት ለዛሬ የዛሬ አስር አስራ አምስት ሀያ ዓመት በፊት ሲሉ እንደነበሩት አሁን ያለንበት ደረጃ ላይ ሊያደርግ የሚችል የሚከፋፍል፣ እርስበርስ የሚያባላ ነው። ይባል ነበረ። ስለዚህ እንቅስቃሴዎች ጥሬዎች፣ ድሮም ነበሩ ይለወጥ፣ ይቀየር፣ ይሻሻል የሚሉ በተለይ አንቀጽ ሰላሳ ዘጠኝና አንዳንድ አንቀጾችን በተመለከተ የቡድን ዘመም መብቶችን ጋር ተያይዞ እሱ አካባቢ እየጠነከረ ነገር አለ። አላግባብ የሆኑ ትርክቶችን የያዘ ነው የሚሉ ስለነበሩ ከዶክተር አብይ መንግስት ከመምጣቱን በፊት ጀምሮ ነበሩ። የዶክተር አብይ መንግስት ከመጣ በኋላ ደግሞ የዛ መንግስት የዛ ህገ መንግስት መውጣትና በእኔ መቃብር ላይ ነው የሚቀየር የሚለው የፖለቲካ ፖለቲካን ዶሚኔት ያደረገው የፖለቲካ ፓርቲ ከስልጣን ስለለቀቀ ህገ መንግስቱ እንዳሁም እስከ ዛሬ አይቆይም፣ በአጭር ጊዜ ውስጥ ይሻሻላል የሚሉ ተስፋዎች፣ እምነቶች ነበሩ። ኢትዮጵያ ውስጥ ህገ መንግስቱን ሙሉ በሙሉ ስራ ላይ ስራ አላዋልን ያሉት ችግሮች በሙሉ ነጥረው ወጥተዋል ብሎ ማለት አይችልም። ይሄ ምንም ጥርጥር የለውም። ምናልባትም ባለፉት ሀያ አምስት ሀያ ስድስት አመታት ይህን ህገ መንግስት ከአንቀጽ አንድ እስከ አንቀጽ መቶ ስድስት ፐርሰንትን በስራ ላይ አውለን ቢሆን ኑሮ አሁን ከምናያቸው ችግሮች የበለጡ ሌሎችም ችግሮች ልናይ እንችል ነበረ። ያ ማለት ግን አሁን ህገ መንግስቱ ላይ ችግሮች እያየን አይደለም ማለት አይደለም። ችግሮች እየታዩ ነው። ገና አይደለም ተግብረ ነው የተገበርናቸውን አይደለም፣ ገና ከመተግበሩ በፊትም ይሄ ነገር ሊመጣ ይችላል፣ ችግር አለው እና ሊለወጥ ይገባዋል፣ ሊሻሻል ይገባዋል የሚሉ ጥሪዎች ነበሩ። አንዳንዶቹ ትክክል መሆናቸውን እያየን ነው አሁን ስለዚህ የህገ መንግስቱ መሻሻል ምንድን ነው፣ አሁን ካለንበት ነባራዊ ሁኔታ ያየናቸውን ችግሮች፣ ቀዳዳዎች ከመድፈን አንጻር ከፍተኛ ፋይዳ ሊኖረው ይችላል የሚል ግምት አለ። ረዳት ፕሮፌሰር ሰለሞን እምሩ በበኩላቸው ህገ መንግስቱ በተረቀቀበት ወቅት የአሳታፊነት ጥያቄ ተነስቶበት እንደነበር ገልጸው ሆኖም ግን መጥፎ የሚባል ህገ መንግስት እንዳልሆነ ይናገራሉ። ያው እንደሚታወቀው በዓለም ላይ የማይቀየር ህገ መንግስት የለም። ምናልባት አንቀጽ ሊኖረው ይችላል። የህገ መንግስት ውስጥ የተቀመጡ ወይም ደግሞ ኮንቴንቶች በሶስት ነው የሚከፈሉት፣ በአጠቃላይ ማለት ነው። አንደኛ በቀላሉ የሚሻሻሉ አንቀጾች ሊኖሩ ይችላሉ ወይ ፍሌክስብል የሚባል ማለት ነው። ሁለተኛ ደረጃ ላይ በጣም በስትሪንጀንት የሆነ በከፍተኛ ፕሮሲጀር የሚፈልጉ ወይም ደግሞ በቀላሉ መቀየር የማይቻል አንቀጾች ሊኖሩ ይችላሉ። በሶስተኛ ደግሞ በፍጹም የማይቀየሩ አንቀጾች ሊኖሩ ይችላሉ። ኢተርናል ክሎዝ የሚባሉ አንቀጾችን ሊያዝ ይችላል ህገ መንግስት ውስጥ ማለት ነው። በኢትዮጵያ እንትን ሲናይ በሁለተኛ ደረጃ ላይ የተቀመጠ ነው፣ ሪጂድ ነው ህገ መንግስቱ ይቀየራል። ግን ነገር ግን ይሄ ህገ መንግስት በተለያየ መንገድ ሲጸድቅም፣ ድራፍቲንግ ስቴጅም ላይ አፕሮቫል ላይም ብዙ ችግሮች ወይም እንትኖች እንደነበሩ ይታወቃሉ። ለምሳሌ መጀመሪያ ደረጃ በመጀመሪያ ድራፍቲንግ ስቴጅ ላይ የተባረሩ ፓርቲዎች ነበሩ። ከዛ በትራንዚሽናል አለ ገቨርንመንት ጊዜ የተባረሩ ከዛ ተገፍቶ የወጡ ፓርቲዎች ነበሩ። እነሱ አላቀፈም ወይም ደግሞ የነሱን እዩንታ ያላገኘ ህገ መንግስት ነው ብሎ የሚያስቀምጡ ሰዎችም አሉ። ነገር ግን አንድ ጥያቄን መልሷል። ይሄ ህገ መንግስት ለብዙ ጊዜ ለመቶ ዓመታት በላይ የቆየ ጥያቄ የማንነት ጥያቄ መልሷል። ፕራክቲካሊ ይሄ ሁሉ ኔሽን ኔሽናሊቲ እንደ ፒፕልስ በተገቢ ሁኔታ በአግባብ ተካፍሏል። ሜኪንግ ፕሮሰሱ ውስጥ ተሳትፏል ማለት ባይቻልም በኮንቴንት ደረጃ ይሄ ህገ መንግስት በአለም አቀፍ ደረጃ ላይ የታወቀ መብት አቅፎ ይዟል። ኮንቴንት ነው። ለምሳሌ አንቀጽ ሰላሳ ዘጠኝ ላይ የተቀመጠ ዘ ራይት ቱ ሴልፍ ዲተርሚኔሽን አን ኮንዲሽናል ራይት ቱ ሴልፍ ዲተርሚኔሽን የሚለው የ ብሔረሰቦች ብሔሮች እና ህዝቦችን መብት የሚመልስ በኮንቴንት ደረጃ ይዟል። እንደሚታየው ብዙ ሰዎች ብዙ ፓርቲዎች የሚጠይቁት ይህን አንቀጽ ለመቀልበስ ነው። ይሄ ደግሞ ለሀገሪቱ አደገኛ አካሄድ ነው። ባይቀየር ጥሩ ነው። ዘ ራይት ቱ ሴልፍ ዲተርሚኔሽን በኢትዮጵያ ህገ መንግስት አንቀጽ 47 ስር ዘጠኝ ክልሎች እንዳሉ ይገልጻል። በአሁኑ ጊዜ ደግሞ በኢትዮጵያ ውስጥ በህዝብ ድምፅ ውሳኔ ሁለት አዳዲስ ክልሎች በመጨመራቸው ሀገሪቱ ውስጥ የክልሎች ቁጥር ወደ 11 ከፍ ብሏል። ከዚህ አንጻር ህገ መንግስቱ ማሻሻያ አያስፈልገውም ወይ የሚል ጥያቄ የቀረበላቸው ረዳት ፕሮፌሰር የኔሁን ብርሌ የክልሎች መጨመር በራሱ የህገ መንግስት ማሻሻያ ባያስፈልገውም፣ ነገር ግን የአዳዲስ ክልሎችን መጨመር ህገ ህገ መንግስቱ ለማሻሻል ፍላጎት እንዳለ አንድ ማሳያ ሊሆን ይችላል በማለት ይናገራሉ። በህገ መንግስታችን ዘጠኝ ክልሎች፣ አንድ የከተማ መስተዳደር እንዳለ ይታወቃል። ከዛ በኋላ ደግሞ የድሬዳዋ ጉዳይ የህጉ ጉዳይ ሳይለይለት ራሱን የቻለ የከተማ መስተዳደር ሆኖ ቀጥሏል። ከዛ በኋላ የተጨመሩ ህግ ክልሎች አሉ። ክልልን መጨመር በተፈለገ በተያያዘ ህገ መንግስቱ በሰዓቱ በሚቋቋምበት ጊዜ የነበሩትን ክልሎች ዘረዘረ እንጂ እነዚህ ብቻ ናቸው ወይም ከዚህ ውስጥ የለም የሚል መደምደሚያ ላይ አልደረሰም። አንደኛ እሱ ነው። ሁለተኛው ክልል ለመጨመር የግድ ህገ መንግስት ማሻሻል አለበት የሚል የህገ መንግስት አረዳድ ሊኖር ይገባል ያላሰብ ምክንያቱም ህገ መንግስቱ ራሱ ክልሎች ሊጨመሩ እንደሚችሉ በማሰብ ክልል የሚመሰረትበትን ሂደት አስቀምጧል። ስለዚህ ክልል ብራሱ ህገ መንግስቱ ሊጨመሩ የሚችሉ ክልሎች ሊኖሩ እንደሚችሉ በማሰብ የአካሄዱን ባስቀመጠበት ሁኔታ ክልል በተጨመረ ቁጥር ህገ መንግስቱ ይሻሻላል ማለት አይደለም። ያ ማለት ያ ማለት ግን አሁን ህገ መንግስቱ ወደፊት ቢሻሻል እነዚህ የተጨመሩት ክልሎች አብረው ሊስት ይደረጋ አይደረጉም ማለት ግን አይደለም። መደረግ አለባቸው እዛ ካልሆነ ችግር አለ ማለት ነው። ተመሳሳይ ጥያቄ የቀረበላቸው ረዳት ፕሮፌሰር ሰለሞን እምሩ በሰጡት ምላሽ የክልሎች መጨመር ምንም አይነት የህገ መንግስት ማሻሻያ አያስፈልገውም ይላሉ። አዲስ ክልል ለመመሰረት ኢትዮጵያ ውስጥ ህገ መንግስቱን መሻሻል አያስፈልግም። ለምን? ህገ መንግስቱ ላይ በግልጽ እንደተቀመጠው አንቀጽ ሰላሳ ዘጠኝ አንድ አንቀጽ ሰላሳ ዘጠኝ ሶስት እንዲሁም አንቀጽ አርባ ሰባት አንድ እና ሶስት ላይ በግልጽ እንደተቀመጠ አንድ ሌላ ክልል እንደሚመሰረት መመሰረት እንደሚቻል በአንድ ክልል ውስጥ የሚኖሩት ብሔር ብሔረሰቦች እና ህዝቦች በፈለጉበት ሰዓት የራሳቸውን ዕድል በራሳቸው በመወሰን አዲስ ክልል መሰረት እንደሚችሉ ህገ መንግስቱ አንቀጽ አርባ ሰባት ንዑስ አንቀጽ ሶስት ላይ በግልጽ አስቀምጧል። ስለዚህ አሁን እንደሚታወቀው ስዳማ ክልል አዲስ ነው። ደቡብ ምዕራብ ኢትዮጵያ የተመሰረተ አዲስ ክልል አለ። ገና ሌላ የሚመሰረትም አዲስ ክልል ሊኖር ይችላል። በኢትዮጵያ አሁን ስልጣን ላይ የሚገኘው መንግስት ኢትዮጵያ የቋንቋ ፖሊሲ እንዲኖራት የሚኒስቴሮች ምክር ቤት ረቂቁን ማጽደቁ ይታወሳል። ከዚሁ ጋር በተያያዘ የኢትዮጵያ ባህልና ስፖርት ሚኒስቴር የፌዴራል የስራ ቋንቋዎችን ለመጨመር ቅድመ ዝግጅቶችን ማጠናቀቁን ገልጿል ነገር ግን የኢትዮጵያ ፌዴራላዊ ሪፐብሊክ ህገ መንግስት አንቀጽ አምስት ንዑስ ሁለት መሰረት አማርኛ የፌዴራል የስራ ቋንቋ መሆኑን ተደንግጓል። ሌሎች ቋንቋዎችን የፌዴራል መንግስት የስራ ቋንቋ ለማድረግ የህግ ማሻሻያ አስፈልገውም ወይ ተብሎ የተጠየቁት ረዳት ፕሮፌሰር የኔሁን ብርሌ በሰጡት ምላሽ የተመረጡትን ቋንቋዎች የፌዴራል መንግስት የስራ ቋንቋ ለማድረግ የህገ መንግስት ማሻሻያ መጠበቅ አያስፈልግም። ነገር ግን የፌዴራል መንግስት የስራ ቋንቋን ጥናት በማድረግ ህገ መንግስቱን ማሻሻል ይቻላል። ይላሉ። የቋንቋ ጉዳይ በጥያቄ መልክ ሲነሳ ቆይተዋል። አማርኛ መሆኑ ላይ ብቻ ሳይሆን ሌሎች ቋንቋዎች የሚጨመሩ ይገባል። የሌላ ቋንቋ ተናጋሪዎች፣ አማርኛን በአግባቡ የማይናገሩ ሰዎች ኢትዮጵያ ውስጥ ብዙ ናቸው እና ቋንቋ ይጨመር የሚሉ ነገሮች አሉ። በመርህ ደረጃ አንቀጽ አምስት እንደውም አንቀጽ አምስት አንድ የአማርኛን የስራ ቋንቋ ከማድረጉ በፊት አንቀጽ አምስት ሁሉም የቋንቋዎች የመንግስትን እውቅና በእኩልነት የመንግስትን እውቅና እንደሚያገኙ ተደርጎ ይገኝ። ስለዚህ የዛ የዛ ሎጂካል ኮንስኮንስ ነው። አንድ የስራ ቋንቋን መጨመር ልክ አማርኛን ከሌሎች የሚያስበልጠው የስራ ቋንቋ ሆኖ በሰዓቱ መመረጡ ካልሆነ በስተቀር ሁሉም ቋንቋዎች እኩልነት በእኩልነት በመንግስት ሪኮግናይዝ እንደሚደረጉ እውቅና እንደሚያገኙ የተቀመጠ ስለሆነ አሁን በቋንቋ ፖሊሲ አጥንቶ አንድ ወይ ሁለት ቋንቋዎችን መጨመር የዚህ የእኩልነታቸው መገለጫ አንዱ እንጂ የግድ ህገ መንግስቱ ተሻሽሎ ቢጨመሩ ጥሩ ነው። የግድ ግን ህገ መንግስት ካልተሻሻለ ቋንቋ መጨመር አለ ማነው ቋንቋ መጨመር አይችልም የሚል መደምደሚያ ላይ ከሚደርሱ ሰዎች ውስጥ አይደለሁም እኔ። እነዚህ ነገሮች ግን ህገ መንግስቱን ለማሻሻል ዳር ዳርታ ናቸው ወይ? አዎ ምንም ጥርጥር የለው። ረዳት ፕሮፌሰር ሰለሞን እምሩ በበኩላቸው የተመረጡትን ቋንቋዎች የፌዴራል የስራ ቋንቋ ለማድረግ የህገ መንግስት ማሻሻያ አስፈላጊ ነው በማለት ይገልጻል። የኢትዮጵያ ይሄ የቋንቋ ፖሊሲ ከዚህ በፊት የነበረው በጣም በተለያየ ሪሰርችም እንደተገለጸ እንደዚያው ምሁራን በዛ ኤሪያ ላይ የሚሰሩ ሰዎች እንዳስቀመጡት ኢትዮጵያ በህገ መንግስት ውስጥ ያለው የቋንቋ ፖሊሲ ወይም ደግሞ በህገ መንግስት ውስጥ ያለው የአሁኑ ፖሊሲ ትክክለኛ እንዳልሆነ በተደጋጋሚ ተረጋግጧል። ለምን አሁን በኢትዮጵያ ደረጃ በአንደኛ የሚነገር ቋንቋ አለ። ለምሳሌ ኦሮሚያ ቋንቋ እንኳን በኢትዮጵያ በአፍሪካ ደረጃ ደረጃ ውስጥ ያለ ቋንቋ ነው። ስለዚህ ህገ መንግስቱ ሲረቀቅ፣ የአሁኑ ህገ መንግስት አስራ ዘጠኝ ዘጠና አምስቱ እንደ ፈረንጅ አቆጣጠር ማለት ነው የአንድ ቋንቋ የአንድ ቋንቋ ሞኖሊንጓል ፖሊሲ የሚባለውን ፖሊሲ ኢትዮጵያ በመቀበሏ ራሱ በዛ ስህተት ነበረ የሚሉ ሰዎች አሉ። እኔም ራሴ እንደዛ አቋም አለኝ። አሁንም የፌደራል የመንግስት የስራ ቋንቋ አማርኛ ብቻ እንደሆነ ነው የምታወቀው ማለት ነው። ሌላ ቋንቋ ተጨምረዋል ማለት አይቻልም። ግን ገዢ መንግስት ያን ፍላጎት አለው። አዎ አለው፣ የታየ ነው በፕራክቲካሊ። ስለዚህ መጨረሻ ላይ ህገ መንግስቱን በማሻሻል ህገ መንግስታዊ መብት እንዲሆን እንዲደነገቅ አንቀጽ አምስትን ማሻሻል የሚቻል ይሆናል ማለት ነው። በአጠቃላይ በህገ መንግስት ማሻሻያ ላይ አሁን አገሪቱን በመምራት ላይ ከሚገኘው መንግስት በግልጽ የተሰጠ መግለጫ ባይኖርም ባሳለፍነው ሳምንት ብልጽግና ፓርቲ ባካሄደው አንደኛ ጠቅላላ ጉባኤው ላይ ንግግር ያደረጉት የፓርቲው ፕሬዚዳንትና የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ህገ መንግስት ማሻሻል የሚችለው ህዝብ ነው በማለት ገልጸው፣ ነገር ግን እንደ ሀገር ሊደረግ በታሰበው ሀገራዊ ምክክርና ውይይት ላይ የህገ መንግስት ማሻሻል እንደ አንድ አጀንዳ ሊነሳ ይችላል በማለት ማብራሪያ ሰጥቷል። ለአሜሪካ ድምፅ ከአዲስ አበባ ምትኩ ፍቃዱ። ምትኩን ለዝግጅቱ አመሰግናለሁ። የሳይንስና ከፍተኛ ትምህርት ሚኒስቴር ስቴም ሲነርጂ ከተሰኘ መንግስታዊ ያልሆነ ተቋም ጋር በመተባበር በሀገሪቱ የተለያዩ አካባቢዎች ከሚገኙ የመንግስት ዩኒቨርስቲዎች የተመረጡና የማህበረሰብን ችግር መቅረፍ የሚችሉ የቴክኖሎጂ ፈጠራ ስራቸው ልዩ ብቃት አሳይተዋል ለተባሉ አስር ሴት ተማሪዎች ሽልማት አበርክቷል። ሽልማቱም በተለይ በቴክኖሎጂ ዘርፍ የሚታየውን ፆታዊ አለመመጣጠን ለመቅረፍና እጅግ አናሳ የሆነውን የሴቶች ተሳትፎ ለማሳደግ እንደሚረዳም ተገልጧል። ስመኝሽ የቆየ በውድድሩ ያሸነፉ ተማሪዎችንና በአፍሪካ በቴክኖሎጂው ዘርፍ የሚታየውን ተመሳሳይ የፆታ አለመመጣጠን ሚዞታ ለመቅረፍ እየጣሩ የሚገኙ ሴት ተማሪዎችን አነጋግራ ተከታዩን አሰናድታለች። ከጅማ ዩኒቨርሲቲ በኤሌክትሪካል እና ኮምፒውተር ኢንጂነሪንግ የተመረቀችው ሱማያ ሁሴን በአርባ ምንጭ የሁለተኛ ደረጃ ትምህርቷን ስትማር ጀምሮ ለሳይንስ ትምህርቶች እና ለቴክኖሎጂ ውጤቶች ልዩ ፍቅር እንደነበራት ታስታውሳለች። በትምህርት ቤቷ ውስጥ በነበረው የፈጠራ ክለብ የነበራት ተሳትፎም ለኤሌክትሮኒክስ ውጤቶች የተለየ ትኩረት እንዲኖራት ረድቷታል። ሆኖም ከማህበረሰቡ የሚደርስባት ተጽዕኖ ግን ፈታኝ እንደነበር ትገልጻለች። ማህበረሰባችን ላይ የሆነ የተጣለ አንድ አስተሳሰብ አለ። ሴቶች ሲባል የሆነ የሚሰጣቸው ኢሜጅ አለ። ወንዶች ሲባል እና ኤሌክትሮኒክስ ታገኝ እና ምትቀኝ ችግር ምን እንዴት እንደሆን እንዲያረጋታል ምናምን የሚሉ ኮሜንቶች አሉ። አካዳሚካሊ ደግሞ ጥሩ ግሬድ ምናምን ሲኖርሽ ሁሉም ኤክስፔክት የሚያደርገው ወደ ሜዲሲን ሲድ ነው። እና ኢቨን ክላስ ዲስከስ ስናደርግ ምናምን ከአስተማሪዎቻችን ጋር እንድንም መማር ምፈልጉት ምናምን ሲሆነ ወደ ኢንጂነሪንግ ወደ ኤሌክትሪካል ወደ ኮምፒውተር ወደዛ ቤድ ይለኛል፣ ማለት ምን ሆነሽ ነው ውጤት እያለ አንቺ ማማ ያለብሽ ሜዲሽን ነው። የሆነ ነገር ብዙ እያደረግኩ እንዳለው እንዲሰማ የሚያደርጉ ኮሜንቶች ነበሩ። በሐዋሳ ዩኒቨርሲቲ ኮምፒውተር ሳይንስ የተመረቀችው ሳምራዊት ኢዛናም በቴክኖሎጂ ዘርፍ ለሰው ሰራሽ ልህቀት ወይም አርቲፊሻል ኢንተለጀንስ የነበራት ተሳትፎ በበርካቶች ዘንድ ተቃውሞ ገጥሞታል። በተለይ የመመረቂያ ፕሮጀክቷን በብዛት ወንዶች የሚሰሩትን የፈጠራ ስራ ለመስራት መወሰኗ ተይ ይቅርብሽ የሚሉ ምክሮችን እንዳስከተለ ትናገራለች። ያን የራሱ ፕሮጀክት ታይትላችንን ስንመርጥ፣ በቃ ኤቭሪዋን በዚህ አጭር ጊዜ ውስጥ በፍጹም ልጨርሻችን፣ በቃ በዛ ላይ እንዲህ ታርግሽ። እኛ ደግሞ ሴቶች በብዛት እንደዚህ ኮዲንግ ላይ ብዙ ጊዜ ግቢያችን ውስጥ ራሱ ብዙ ሰው በቃ ሴቶች ኮድ አያደርጉም አለ አይደለ የወንዶች ነገር ተብሎ ነው የሚታሰበው ብዙ ጊዜ ና በቃ ኮድ ማድረግ የራሱ የሆነ እንደ ዊርድ ነገር ነበር የሚያሳየኝ ነገር እና ብቻ ብዙ ሰው አትችይውም አይነት ፕሬር ነበር፣ በጣም ሲጭንብኝ የነበረው ከብዙ ሰዎች። ግን በቃ ይሄን ነገር ማድረግ አለብኝ ምንድን ነው እንዳልችል የሚያደርገኝ ብዬ ደፍር የገባውበት። በጣም አልሽቶኝ ነበረ፣ ምክንያቱም በጣም አጭር ጊዜ ነበር የተሰጠን። ክላስ አለ፣ በዛ ላይ ኤግዛሞች አሉ፣ የእያንዳንዱ ኮርስ ደግሞ ሌሎች ፕሮጀክቶችም እንሰራለን ሊደር ስለሆነ እና አብዛኛው ፕሬር በቃ በጣም ብዙ ፕሬር ነበረብኝ የዛ ሰሞን ሱማያና ሳምራዊት ግን ከማህበረሰቡ የሚደርስባቸው ጫና ሳያሸንፋቸው ሴቶች በብዛት በማይሳተፉበት የሳይንስ ቴክኖሎጂ ኢንጂነሪንግና ሂሳብ የትምህርት ዘርፍ በልዩ የፈጠራ ስራ ውድድር አሸንፈው ሀገር አቀፍ ሽልማቶችን ከተቀበሉ አስር ሴት ተማሪዎች መካከል ሁለቱ መሆን ችለዋል። የሳይንስና ከፍተኛ ትምህርት ተቋማት ሚኒስቴር ስቴም ከተሰኘና ተማሪዎችን በሳይንስና ቴክኖሎጂ የትምህርት ዘርፎች የሚያበረታታ ተቋም ጋር በመተባበር በመላው ኢትዮጵያ ከሚገኙ የመንግስት ዩኒቨርሲቲዎች በፈጠራ ስራቸው ለተመረጡ አስር ሴት ተማሪዎች ሽልማት የሰጠ ሲሆን ሴት ተማሪዎቹ የማህበረሰብን ችግሮች መፍታት የሚችሉ የቴክኖሎጂ ውጤቶችን ሰርተው አቅርበዋል። ለምሳሌ ሳምራዊት የሰራችው አበባ ምርትንና የግብርና ውጤቶችን ለማሳደግ የሚረዳ ሰብሉ በምርት ላይ እያለ በበሽታ መጠቃት ወይም አለመጠቃቱን የሚለይ ቴክኖሎጂ ነው። የአበባ ተክል መታመምና አለመታመሙ በኤአይ የታገዘ ሲሆን እስካን አድርጎ ይሄ ነገር ኢንፌክትድ ነው ኦር አይደለም በዚህ ዲዚዝ ኢንፌክትድ ሆኗል የሚል አግሪካልቸሩ ላይ በጣም ብዙ ነገር መለወጥ ይችላል። ምክንያቱም አሁን እኔ ያሰለጠንኩት ማሽኑ ታሰለጥኛዋለሽ ዋናው ስራ እሱ ነው። ኤአይ እንደዛ ነው። ልክ እንደ ሰው እንዲሰራ ማድረግ ስለሆነ ማሽኑ ዋና አላማው እና እኔ አሁን ያሰለጠንኩት በሮዝ አበባዎች ሰጥቸው ነው። ግን የሌሎችም ክሮፖችን ምናምን ሰተሹ ማሽኑን ካሰለጠንሹ ሞዴሉን ካሰለጠንሹ ለኤቭሪቲንግ መስራት ይችላል። ለአግሪካልቸሩም፣ ለብዙ ነገሮች፣ በብዙ ሽንኩርት፣ ቲማቲም ለብዙ ነገሮች መስራት ይችላል። እና እስኮፑ በጣም ሰፊ ነው። እኔ አሁን ለፕሮጀክቱ ጀስት ካለኝ ታይም አንጻር እና ካለኝ ሩሼዎች አንጻር ለዛ ነው አነስ አድርጌ በሮዝ ብቻ ያደረኩት እንጂ ሞዴሉ በጣም ብዙ ነገር ሊሰራበት ይችላል። ሱማያም እንዲሁ የሰራችው የቴክኖሎጂ ውጤት በተለይ ማየት ለተሳናቸው የህብረተሰብ ክፍሎች ማንኛውንም የህትመት ውጤት ማንበብ እንዲችሉ የሚያግዝ መሆኑን ትገልጻለች ከኢሜይሎች ላይ ቴክስት ኤክስትራክት መደረግ እንደሚችል የሆነ ጽሁፍ አነበኩኝ። ከፎቶ ላይ ቴክስቱን ኤክስትራክት አድርገን መውሰድ ከቻል አንድ ማሽን መጽሐፍ ሊያነብ ይችላል ማለት ነው። አንድ ማሽን መጽሐፍ ማንበብ ቻለ ማለት ማንበብ ለማይችሉ ወገኖቻችን ትልቅ የሆነ እንትን ይኖረዋል የሚል ነገር አስብ ነበረ እና ምንድነው የሚያደርገው? ስታንድ አለው። ስታንድ ላይ መጽሐፉ መክፈትና ማስጀመር ነው። ለሁለት ቋንቋ ነው የሚሰራው አማርኛና እንግሊዘኛ ነው ለጊዜው እየሰራ ያለው ላንጉጅ ሴሌክት የሚያደርግበት ሜኑ አለ። ኦራል ሜኑ ነው። በተኖች አሉት። ከሰላምታ ካቀረበ በኋላ በምን ቋንቋ ነው የምታነበው የሚለውን በእንግሊዝኛም በአማርኛ የሚጠይቀር ከዛን ሪስፖንስ ሲሰጠው በታይሚንግ ይጠብቀዋል ማለት ነው። እዚህ ቋንቋ ይመርጣል። ቋንቋ ከመረጠ በኋላ ዲቫይሱ መጽሐፉን ስካን አድርጎ ማንበብ ይጀምራል ማለት ነው። የተቀመጠው ሰው የሚጠበቅበት አስጀምሮ ማዳመጥ ነው ማለት ነው። በኢትዮጵያ የቴክኖሎጂ ዘርፍ የሚሰማሩ ሴቶች ቁጥር ከአስር በመቶ ያነሰ እንደሆነ የመንግስት መረጃዎች ያሳያሉ። ለዚህ ደግሞ ዘርፈ ብዙ ምክንያቶች ቢኖሩም በቅርብ ካሉ ከእኩያ ወንድ ተማሪዎችና የትምህርት ቤት ማህበረሰብ የሚደርሰው ጫና እንደሚያይል ሳምራዊት ትገልጻለች። ጫናው በብዙ መንገድ ይመጣል። አንዳንድ ሰው ላይ እየረዳሽም ይመስለዋል። ረቪ ነገር እኮ ምቺው ምቺው ነገር አይመስልም፣ ከባድ ይመስላል። ሊቀርብሽ አይሻልም ብሎ ይሆናል አይደለም። ኮንፊደንሽን እየገደለው ግን ራሱን እንደ ጥሩ ሰው ለማድረግ ይሞክራል። በተለይ አሁን በእኛ ኤጅ ያሉ ጓደኞችሽ ወንዶች፣ በተለይ ደግሞ አሁን ብዙ ጊዜ ሊደር የሚሆኑትን ወንዶች ናቸው እና በእኛ ዲፓርትመንት ደግሞ ሴቶች እንኳን ይብል ሊደር ከሆኑ ኮዲንግ ፓርቱ ላይ፣ የኮምፒውተር ፓርቱ ላይ ብዙ እነሱ አይሳተፉበትም። ወንዶቹ ናቸው እንዲሰሩ ቢደረጉት እና ሴቶቹ ደግሞ ቲዮሪ ፓርቱን ነው የሚሰሩት እና በዛ በዛ ኧረ አንቺ ይሄ ነገር ግን እንዴት ነው ምናምን ነው በቃ እና አስተማሪዎች ማሆን አንዳንዱ ይሄ ነገር እኮ ከባድ ነው። በማስተርስ ደረጃ ነው የሚሰራው። በአጭር ጊዜ ውስጥ መስራት ግን አይከብድሽም? ኧረ ከባድ ነው ምናምን እና በቃ ኤቭሪዋን እንደዚህ ነው ሲል የነበረው። እንደ ጥሩም ጎን እያሰቡት ሊሆን ይችላል እንደ መጥፎም ሊያስቡት ይችላሉ። እንደ ሰጀሽንም እንደ ምክርም አርገው የሚያመጡት ምንድን ነው፣ ይሄ ነገር ከባድ ነው፣ በዛ ላይ ሴት ነሽ ይከብድሻል፣ ብዙ ጊዜ እንደዚህ አልተለመደም፣ ይቅርብሽ አይነት ነገር ነው። ሳምራዊት ይህን ጫና እንዴት አለፈችው? ልምዷን ለወጣት ሴቶች ታካፍላለች። መቼም ቢሆን ተስፋ መቁረጥ የለብንም፣ ጠንካራ መሆናችንን ማሳየት አለብን። ምክንያቱም እኔ አሁን ራሴን ነው ፕሩብ ያደረግኩት በዛ መሀል ምን ያህል ጠንካራ እንደሆንኩኝ ነው እንዳውቅ የረዳኛ እና አሁን ከዚህ በኋላ ለሚመጡብኝ ቻሌንጆች እንኳን ያኔ ደፍሬ እነዚህ ነገሮች በማድረጌ ፕላስ ደግሞ ለሽልማት ድረስ በቅቼ ተሸልሜ ብዙ ነገሮችንም በዚህ ፕሮጀክት ምክንያት ስላየሁ ምን ያህል ብጥር ሰክሰስፉል መሆን እንደምችል ስለገባኝ መቼም ተስፋ መቁረጥ እንደሌለብን እኛ ሴቶች በጣም በጣም ብሪሊየንት እንደሆንን መጣር ብቻ እንደሚጠበቅብን እና ሶሽቲያችን ላያችን ላይ የጫነውን ነገር አሸንፈን ብዙ ነገሮችን ለውጥ ማምጣት እንደምንችል ማሳየት ፈልጌ ነበረ። ለጓደኞቼም ፕሮቭ ስላደረኩኝ፣ ለራሴም ደግሞ ፕሮቭ ስላደረኩኝ በጣም ደስ ብሎኛል። ሱማያም ሴት ተማሪዎች የጋራ መድረክ የሌላቸው መሆኑ ለመረጃ ክፍተት እንደሚያጋልጣቸውና ድጋፍ በማጣት ከህልማቸው እንዲርቁ እንደሚያደርጋቸው በመግለጽ የራስ ጥንካሬን ታበረታታለች። በዩኒቨርሲቲውም በየቦታም ይህንን ለመደገፍ ተብለው የተዘጋጁ ተቋማቶች አሉ ልክ ስቲም ሲነርጂ ምናምን ያሉ ማለት ነው። አንፎርቹኔትሊ ግን እኔ ኤክስፖዝ አልሆንኩም ነበር ለነዛ ኢንስቲትዩቶች ማለት ነው። በዛ ሰዓት ላይ የማገኘው ሰፖርት የነበረው አንድ ከመምህራኖች አድቫይዘራችን በጣም ሰፖርቲቭ ነበር። ፕላስ ከቤተሰብ እና ፐርሰናሊ ከማውቃቸው ሰዎች ነበር ድጋፍ ሳገኘ የነበረው ማለት ነው። ግን አሁን ግራጅዌት አድርጌ ከወጣ በኋላ ያለውን ኢንቫይሮመንትና ድጋሜ ስመለከት ነበሩ ተቋማት። ለምሳሌ ስቲም ሲነርጂ በየዩኒቨርሲቲው ኦፊስ አላቸው እና ብዙ ድጋፍ ያደርጋሉ። ሌላው ነገር ግን አንደኛነት ነገር ናስቦ ጠንክሮ እንትን ለማለት ከድጋፉ መጀመሪያ ራሳችን ጋር ያለው ሞቲቭ በጣም ይመስለኛል። ሱማያና ሳምራዊት በፈጠራ ስራቸው ያገኙት ሽልማት ስራቸው አድጎ ህብረተሰቡ ጋር መድረስና ጥቅም መስጠት የሚችልበትን መንገድ እንዲፈልጉ አበረታቷቸዋል። ሱማያ በአሁኑ ሰዓት የፈጠራ ስራዋን ለማሳደግ እንዲረዳት በአዲስ አበባ ዩኒቨርሲቲ ሁለተኛ ዲግሪዋን እየተማረች ሲሆን፣ ሳምራዊትም በሰው ሰራሽ ልህቀት እውቀቷን አሳድጋ ሌሎች ተጨማሪ የፈጠራ ውጤቶችን ለመስራት መንገድ ጀምራለች ለአሜሪካ ድምፅ ዘገባ ስመኞሽ የቆየ ዋሽንግተን ዲሲ ስመኝሽንና እንግዶቹ አመሰግናለሁ። አድማጮች፣ ተከታዩም የቴክኖሎጂ ነክ ዝግጅት ነው። ቨርቹዋል ሪያሊቲ ምናባዊ እውነታ ኢትዮጵያ ውስጥ ብዙ ያልተሄደበት የሳይንስ ዘርፍ ነው ሲል ይንደረደራል። ሰዎች ከውስን ስፍራ ሳይንቀሳቀሱ በኪሎሜትሮች ርቀት የሚገኙ ስፍራዎችን እንዲያስሱ ያደርጋል። ዝግጅቶችን እንዲታደሙ፣ በተለያዩ እንቅስቃሴዎች ውስጥም እንዲሳተፉ ያግዛል። ይህን ዘርፍ ለኢትዮጵያውያን በማስተዋወቁ ረገድ ስሙ በበጎ እየተነሳ ያለው ተቋም ጉዞ ቴክኖሎጂስ ይሰኛል። የድርጅቱን መስራችና ዋና ስራ አስፈጻሚ ዳንኤል ጌታቸውን ሀብታሙ ስዩም አነጋግረው ተከታዩን ይዘው ቀርበዋል። ጉዞ ቴክኖሎጂስ ከተመሰረተ አንድ ሁለት ዓመት ከስድስት ወር እንደዚህ ይሆናል። ከዛ በፊት ድርጅቱ የሚሰራቸው ስራዎች ላይ በግል ደረጃ ለመንቀሳቀስ ሞክር ነበረ። እኔ በበኩሌ ተመራቂ ከሆንጉበት ፕሮጀክት ጀምሮ ማለት ነው። እና ትልቁ እንድንከፍት መሰረት የሆነው ቴክኖሎጂን ተጠቅሞ በተለይ የቨርቹዋል ሪያሊቲ ወይም ይህ ምናባዊ እውነታ የምንለውን ተጠቅመን የኢትዮጵያ ታሪካዊ ቦታዎች ቅርሶችን ዘመናዊ በሆኑ መልኩ ሰዎች ካሉበት ቦታ ሆነው እንዲጎበኙ ለማስቻል በሚል ነው። ግን አሁን ላይ ሰፋፊ ሌሎች ስራዎችን በጎን ለጎን እየሰራ እንገኛለን። በጥቂት ዓመታት ውስጥ የተለያዩ ሰዎችን ትኩረት የሳቡ አገልግሎቶችን እየሰጣችሁ ምርቶችንም እያስተዋውቃችሁ እንደሆነ ሰምተናል። በጤና ዘርፍ እንዲሁም ደግሞ በግብርናው ዘርፍም የኢትዮጵያውያንን ኑሮ ለወደፊቱ ሊያቀሉ የሚችሉ አንድ አገልግሎቶችን እየሰራችሁ እንደሆነ ሰምተናል። ስለነሱ እስኪ ንገረን። ትንሽ ከላይ ለመጀመር በሁለት አይነት መልኩ ነው የኛ ድርጅቱ ስራዎች የሚሰሩት። አንደኛው ቅድም በጠቀስከው በቱሪዝም ውስጥ በደንብ እየታወቀ የመጣው ይሄ ጉዞማ ፔክሳር ብለን የምንሰራው ከምናባዊ እውነታ ጋር የተያያዙ ስራዎች ላይ ብቻ ያደላ ወይም እዛ ላይ ፎከስ ያደረገ አንድ እንደ ዲፓርትመንት ነው። ሁለተኛው በኢንተርኔት ኦፍ ቲንግስና ሮቦቲክስ ላይ ምርቶችን ወይም እንደዚህ ፊዚካል የሆኑ እቃዎችን ባሉ ሎካል በሆኑ ወይም በሀገር በቀል ታለንቶች በመጠቀም ማምረት ወይም እነሱን ዲዛይን ማድረግ ፕሮቶታይፕ ማድረግ ላይ የሚያተኩር ነው። በሱ ውስጥ የሰራናቸው ብዙ ስራዎች አሉ። የመጀመሪያው ምናልባት በዚህ ዓመት መጨረሻ አካባቢ ላይ እናወጣዋለን በትክክል ብለን ያሰብናቸው ሀሌታ የምንለው ሮቦት ነው። በሁለት አይነት መልኩ ከኮቪድ ኢትዮጵያ ውስጥ ከገባ ከተባለ ጀምሮ እየሰራንበት የነበረ ነው። ራሱሙ ወደ ደግሞ ወደ ግብርና ላይ እንዲሁልስ በረሃ አንበጣ አንድ ሰሞን ላይ ጉዳት እየደረሰ ነበረ እና በዚህ መልኩ ቴክኖሎጂ ሶልቭ ማድረግ ይቻላል ብለን የተለያዩ ኮምፖነንቶችን ስፔሻሊ ለአይተው ከሆነ የበረሃ አንበጣ ለማባረር ብዙ ድምፅ ይፈጥሩ ነበረ ገበሬዎች። እና ያ ማባረር ማስፈራራት የሚችል ድምፅ ስለሆነ የበረሃ አንበጣዎችን ስፔሻሊ ኢንጂኒየርድ በሆነ መልኩ ሮቦቶቹን ኢኩዊፕድ አድርገን ሪሞትሊ መቆጣጠር የምንችለው በሶላር ፓወር መስራት የሚችል እንደዚህ አይነት ፕሮቶታይፕ ዲዛይን አድርገን እሱንም ወርልድ ባንክ ላይ ሁለት ሺህ ሀያ ላይ አቅርበነዋል። አጠቃላይ የኛ ስራ እንደዚህ በሁለት ከፍለን ለኢንተርቴንመንትም የሚሆኑ አዳዲስ አሁን እየመጡ ያሉ ምርቶችን አዲስ ሶስት መቶ ስልሳ ብለን አንድ ይለቀቅ ነው አለ። እሱም ጥሩ እየሄደ ነው ልክ እንደ ሙከራ ስራ እያሚበት ነው እና ሲመጡ በዛ መልኩ በሁለቱ አድርገን ነው የምንሰራው። የእኛ ዋነኛ ዓላማ እንደማጠቃለል በቱሪዝሙም በቴክኖሎጂ እድገቱም። በጣም አሉ በሚባሉ ስራዎች ሎካል ታለንቶችን ወይም እዚሁ ባሉ ኢትዮጵያውያን እንደኔ እንግዲህ እንዳሉ ያሉትን ተጠቅመን ዲዛይን አድርገን መልሶ ደግሞ ወደ ሀገሩ ተጠቃሚ እንዲሆን እዚሁ ኢትዮጵያ ውስጥ ብሎም ደግሞ ሌላም ሀገራት አፍሪካ ውስጥ የእኛ ስራ ተደራሽ እንዲሆን መስራት ላይ ያተኮረ ተቋም ምናባዊ እውነታ የሚባለው ነገር ምንድን ነው? ሰዎች አንድ ቦታና አንድን ሁኔታ በምናባዊ እውነታ ወይም ቨርቹዋል ሪያሊቲ አሰራር መሰረት እንዴት ነው ሊገነዘቡት የሚችሉት ብለው ሊጠይቁ የሚችሉ አድማጮች ይኖራሉ ብዬ አስባለሁ። በአጭሩ ምንድን ነው ጽንሰ ሀሳቡ ይሄ ቨርቹዋል ሪያሊቲ ወይንም ደግሞ ምናባዊ እውነታ የሚባለው ምናባዊነታ ወይም ቨርቹዋል ሪያሊቲ የምንለው እንደ ጥንሰ ሀሳብ ደረጃ አዲስ አይደለም። በአብዛኞቻችን ሞባይል ጌሞችን በስልካችን እንጫወታለን። እነዚህ የምንጫወታቸው ጌሞች አስተውለን ከሆነ ቨርቹዋል የሆኑ ዓለሞች ናቸው። ግን ምናልባት ብዙ በመጫወት ውስጣቸው ጋር ያለን ግንኙነት እየጨመረ እንደ እስከ ሶስት ድረስ ሊደርስ ይችላል። የኮምፒውተር ጌምም ሊሆን ይችላል። የሞባይል ጌምም ሊሆን ይችላል። የተለያዩ ግን ትልቅ ይሄ የቨርቹዋል ሪያሊቲን ነገር በደንብ እያስተዋወቀው የመጣው በዲስፕሌው ደረጃ ወይም ራሱ በቨርቹዋል ሪያሊቲ ኮምፖነንት ደረጃ እያደገ የመጣው ራሱ ቴክኖሎጂው ላይ ለምሳሌ ቪ አር ሄድ ሴቶች መምጣት ሲጀምር ኮምፕሊትሊ ሰዎችን ሙሉ በሙሉ ቨርቹዋል ወደሆነ አለም ውስጥ ማስገባት ሲጀመር አይ ቲንክ ትንሽ ለውጡም እየታየ አቅሙም በደንብ እየተጠናቀር የመጣበት በዛ ደረጃ ይመስለኛል። ቨርቹዋል ሪያሊቲ ብዙ ዘርፈ ብዙ ጥቅም አለው። አንድ መገናኛ ነው ብለን የምናስብ ምናልባት ከዚህ በኋላ ኢንተርኔት የምንለውን ነገር የምንጠቀመው አሁን ላይ እንዳሉ በስልክ ከዌብሳይት ዌብሳይት እየዘለልን የምናያቸው መረጃዎች ብቻ ሳይሆኑ ገብተን ኤክስፒሪየንስ የምናደርጋቸው ናቸው። ለዚህ ምሳሌ የሚሰጥ ለምሳሌ የአንድ ሙከራ በደመራ በዓል የደመራ አበራር ስነስርዓትን በቨርቹዋል ሪያሊቲ አድርገን የሰራ ነው አለ። እዛ ላይ ሰዎች ከያሉበት ሀገር ሆነው ይሄንን ስነስርዓት ጆይን ማድረግ እንዲችሉ ብዙ የተራራቁ ቤተሰቦች አብረው መሆን እንዲችሉ በዙም ሚቲንግ ማድረግ አሁን የተለመደ እየሆነ መጥቷል። ከመነጋገር እና በቪዲዮ መልክ ከመታየት ባለፈ ኤክስፒሪየንሶችን ወይም እነዚህ እንቅስቃሴዎችን ባህል፣ የተለያዩ ጉዳዮችን ባማከለ መልኩ ሰዎች ባሉበት ቦታ ሆኖ ማቅረብ የሚችል ማያያዝ የሚችል ነው ማለት ነው። ኢትዮጵያ ውስጥ ብዙ የተሄደበት አይመስለኝም። አዲስ በቅርብ ዓመታት ውስጥ እየተስፋፋ ያለ እንቅስቃሴ ወይንም ስራ ይመስለኛል። እንግዳ እንደ መሆኑ መጠን ፈተናዎች ይኖራሉ ብዬ አስባለሁ። የገጠሟችሁ ችግሮች ምንድን ናቸው? በምን ሁኔታ አስፈታችሁ? ይሄ በጣም እንዳለንበትም አህጉር እንዳለንባቸውም ሌሎች መሰረታዊ ችግሮች ትንሽ ፈታኝ ነው። ድርጅቱን ከመመስረቱ በፊት ብዙ እንዳንንቀሳቀስ ወይም ቶሎ ጀምረን ወደ ስራዎች እንዳንገባ ከያዙን አንዱ ነገሮች ምናልባት ይሄ ነገር በጣም ገና ወደፊት የሚታሰብበት አይነት የሚመስል እንደ ቅንጦት የሚታይ አይነት ቴክኖሎጂ ነበረ። በዛ ደረጃ ትንሽ እሱን ለመቀየር እኛም ሰዎችን ማሳመን በሚችሉ አሁን በቨርቹዋል ቴክኖሎጂ ይሄ ቨርቹዋል ሪያሊቲ ቴክኖሎጂ ላይ መስራታችን በቅርስ እና በዚህ በቱሪዝም በኩል መግባት ሰዎች በሚያውቁት በሚያዩት መልኩ ታሪካቸውንም እንዲረዱ በሴም ታይም ቴክኖሎጂውንም በዛ አስታከው እንዲያዩት ለማድረግ መጣ ነው። ቴክኖሎጂው ግን ሌላ ትምህርት ላይ ስፔሻል በጣም መሰራት የሚችል አቅም አለው። እሱ ላይ እኛም እየሰራ የተለያዩ መድረኮችም ላይ ስለ ቴክኖሎጂ ገለጻ እያደረግን የራሳችንንም ኮሚኒቲ በስራዎችም በተለያዩ መልኩ ኤቭን ቢሮ ድረስ ኢንቫይት እያደረገን እንዲህ ነው የሚሰሩት ኤክስፒሪየንሶቹ እያለ ፍሉዌንስ ማድረግ ይችላሉ ምንላቸውን ሰዎች እያመጣንን በደንብ ለማስተዋወቅ ሞክረናል። በመንግስት ደረጃም ብንሄድ አብዛኛው ቢሮ ጋር የሚገጥመን ነገር ይኖራል። ትንሽ አብሮ የመስራት ሰፋ አድርጎ ነገሩን የማየት እንደሚታየው ቅርሶች ላይ ብዙ ጥንቃቄ የሚፈልግ ነገር አለ። ፈቃዶች ከነሱ ማግኘት ይኖርብናል። እነሱን ነው ወደ ዲጂታል አለም የምናመጣው እና አብሮ ይሄ ተጋግዞ የመስራቱ ነገር ትንሽ የሚቀረን ነገር ይኖራል። ግን አሁን በሄድንበት መልካም ጅማሮ አለው። በጣም ፈትኖንም የነበረው ድርጅት ድርጅቱ ባቋቋመን በስድስት ወር ውስጥ ይመስለኛል ነበረ ኮቪድ መጥቶ ብዙ ነገሮች አቆመው እና ያንን ወደ ኦልሞስት ስምንት ወር የሚሆነውን ያህል ፈታኝ ጊዜ ስራዎችንም እኛ እየሰራን ነበር፣ ግን ድርጅት ነው የፋይናንሽያሊ ብዙ ነገሮች ተፈጥሮ ነበረ። እነሱን ለማስተካከልም እንጻጻፍ ነበረ። ከኢፒ ጌምስ በዛ መልኩ ግራንት አግኝተናል። ይህን ግራንት ተጠቅመን ደግሞ አራት ፕሮጀክቶችን ኢትዮጵያ ላይ የተለያዩ ቦታዎች ላይ የሚገኙ ለምሳሌ ከአድዋ ታሪክ ነው የጀመርነው በመቀጠል የሶፍ ውመር ታሪክን ከዛ በኋላ አሁን የሚወጣ ቅርብ ጥያ እና ኮረማሽ የሚባል እነዚህን አራት ፕሮጀክቶች አናውንስ አደረገን እንሰራለን ብለን በዛ ደረጃ ፋይናንሺያሊ ታሌንት ዋይዝም በዛ ደረጃ አስተካክለን ነው ወደ እንግዲህ አሁን ወዳለንበት ዓመትም እየደረስ ነው። በዛ ልክ እያስተዋወቀን ያለ ነው። አይ ቲንክ በዚህ ደረጃ ሰውም እየተረዳው ቴክኖሎጂ ላይ በተለያየ መልኩ እኛንም ሲያይ ፌስቡክ ወደ ሜታ መቀየር ራሱ አንድ መነቃነቅ ፈጥሯል። ምንድን ነው ነገር የሚሰራው በዚህ ቴክኖሎጂ የሚለውንም ነገር ማሳየት። አይ ቲንክ አሁን ጥሩ እይታ ላይ ያለን ይመስለኛል። እጅግ በጣም አመሰግናለሁ ዳንኤል ጌታቸው። ጉዞ ቴክኖሎጂስ ስለተሰኘው በምናባዊ እውነታ ወይም ቨርቹዋል ሪያሊቲ ላይ የሚያተኩሩ አገልግሎቶችንና ተያያዥ አገልግሎቶችን እየሰጠ ስላለው በወጣቶች የተቋቋመ ተቋም ስለነገርከንና ሀሳባችሁን ስላጋራ በአድማጮች ስም በእጅጉ አመሰግናለሁ። መልካም ጊዜ ይሆንልን። አመሰግናል። ሀብታሙንና እንግዳውን ዳንኤል ጌታቸውንም አመሰግናለሁ። ሄለን ሀዱሽ የሄላዝ የውበት መጠበቂያ ምርቶች አምራች ድርጅት መስራችና ስራ አስኪያጅ ናት። አንድ የንግድ ሰው የንግድ ስራ ሲጀምር ችግርን መቅረፍ አልሞ መሆን አለበት የምትለው ሄለን በቅርቡም ነዋሪነታቸውን በዚህ በዩናይት ስቴትስ ያደረጉና ከስደተኛው ማህበረሰብ የሆኑ የተሳካላቸውን የንግድ ስራ ባለሙያዎች በሰፈሩበት መጽሐፍ ላይ ጠረቷ ተዘግበዋል። ኤደን ገረመው ከሄለን ጋር ቆይታ አድርጋ ተከታዩን አሰራር ታለች። ነዋሪነቷ በዋሽንግተን ዲሲ አካባቢ የሆነው ሄለን ሀዱሽ ትውልደ ኢትዮጵያዊት የንግድ ሰው ናት። አባቷ የባንክ ቤት ባለሙያ ስለነበሩ በተለያየ ጊዜ የስራ ቦታቸው ሲለዋወጥ አብራ በመዞሯ ልጅነቷን በወለጋ፣ ደብረ ማርቆስ፣ ደሴ፣ መቀሌ እያለች በብዙ የኢትዮጵያ ክፍላተ ሀገራት ውስጥ ልታሳልፍ ችላለች። ኢትዮጵያ ውስጥ በአይቲ ባለሙያነት የመጀመሪያ ዲግሪዋን ካገኘች በኋላ የውጭ ሀገር የትምህርት እድል በማግኘቷ ወደ ዩናይትድ ዩናይትድ ስቴትስ መምጣቷን ትናገራለች። ትምህርት የጀመርኩት ኦሮሚያ ጊምቢ ነው። ወለጋ ውስጥ ነው። ወለጋ እያለሁ እስከ ሁለተኛ ክፍል በአማርኛ ተምሬ ሶስትና አራትም በቁቤ ነው የተማርኩት። እሱ ኦሮምኛ እንድሰማ ረድቶኛል። ሰው ኦሮምኛንም እሰማለሁ። ሶስተኛ ቋንቋ ነው ማለት ነው። ኦሮሚያ ከዛ በተጨማሪ ትግራይ ውስጥ ተምሬያለሁ፣ በትግርኛ ወላጆች እዛው ትግራይ ውስጥ ነው የተወለድኩት። መወለድ ደረጃ ማለት ነው። አስተዳደጌ ግን ጎጃም ደሴ፣ ወይዘሮ ስህን ተምሬያለሁ። ሃይስኩል እንኳን ደብረ ማርቆስ፣ ደሴ ወይዘሮ ስህን እና መቀሌ አፄ ዮሐንስ ነው የጨረስኩት። ባይገነሽ አፄ ዮሐንስ ፎር ፖይንት ጂፒኤ ሳመጣ ማንም ሰው አያቀኝም። ስድስት ወር ብቻ ተምረን ነው ሃይስኩል የምንፈተነው። ፊርመንበር ኦልድ ባች ነበርኩኝ እና አልታወቅም ነበር። እየዞርኩ ስለተማርክ ማለት ነው። ግን በየሄድኩበት ቦታ ሁሉ ጥሩ ኤክስፒሪየንስ ካልቸሩንም፣ ቋንቋውንም ላይክ ሙሉ ኢትዮጵያ ሁኜ እንዳድግ ረድቶኛል። አስተዳደጌ ማለት ነው። በዛ መሰረት ደግሞ ትምህርቱንም ያው አይ ቲንክ በጥሩ ሁኔታ ስትሪክት ስለነበርን እቤትም፣ ለትምህርት ያለን ቦታ ጥሩ ደረጃ ደርሼ ስኮላርሽፕ እስከ ማግኘት ፐርሺ ዩኤስ ውስጥ ስኮላርሽፕ ነው የመጣውት። በስኮላርሽፕ ያግኝቼ ነው የመጣት እዚህ ሀገር። በዛ ሁኔታ እንግዲህ እዚህ ስራ ላይም ቤተሰብም መስርቼ ነው ንግድ ደግሞ ኢቬንቹዋል ወደ ንግድ ደግሞ ገብቻለሁ አሁን። ሄለን በዩናይትድ ስቴትስ በኮምፒውተር ምህንድስና እየሰራች የቆየች ሲሆን በእነዚህ ጊዜያት ውስጥም የራሷ የሆነ ስራ የመስራት ህልም በማዳበሯ የመጀመሪያ ንግዷ የሆነውን ታጥቦ በድጋሚ በጥቅም ላይ የሚውል የህጻናት ዳይፐር ፐርሚያስ ኢትዮጵያ ውስጥ ወደ ገበያ መግባቷን ትገልጻለች። የሰራሁት መጀመሪያ የጀመርኩት ፕሮዳክት የሚታጠብ ዳይፐር ነው። ወደ ቢዝነስ አለም ስገባ ተሞክሮ ወይም እንደሚሰራ የተረጋገጠ ነገር ላይ መሰማራት አይደለም አላማይ እኔ በምሰራው ቢዝነስ አሁን ሜክ ዲፈረንስ ለውጥ ማምጣት ፈልጋለሁ። ችግሮችን መፍታት አለብኝ ብዬ አምናለሁ። የሚፈታ ችግር ላይ ነው መስራት የፈለግኩት እና የዳይፐርን ችግር ጋፕ ሳይ የሚታጠብ ዳይፐር መጠቀም ለምን አንችልም ብዬ ቤቢማር የሚባል የሚታጠብ ዳይፐርን ፉልታይም ሰርቼ አይ ቲንክ የሚታጠብ ዳይፐርን ሞደርን የሚታጠብ ዳይፐርን ሪቮሉሽናይዝ አድርግ ያለ ብዬ ፈር ቀዳጅ ያለ ብዬ አስባለሁ ኢትዮጵያ ላይ ሁለት ሺህ አስራ ስድስት ጀምሮ ማለት ነው። ይሁንና የዳይፐሩ ስራ በአንዳንድ ሁኔታዎች በመስተጓገሉ ምክንያት በአጋጣሚ ጎን ለጎን ወደ ጀመረችው የስነ ውበት መጠበቂያ እቃዎች ምርትና ገበያ ማተኮሯን ትገልጻለች። ቶሎ ቶሎ ነው መመላለስ በኢትዮጵያ ና ቤተሰቦችን ጓደኞች የሚጠይቁኛል ፕሮዳክት አምጭልን ብዙ ጊዜ እንዲያም፣ ቪክቶሪያ ሴክሬት፣ ማክ ምናምን ታዋቂ ነበር፣ ሲፎራ እና እነዚህን ፕሮዳክቶች ይጠይቁኛል እንዳመጣላቸው። እና አንዳንድ ሰዎችም በአካባቢ ጓደኞችንም ሳይ እቃዎችን ይዞ ሄዶ እዛ በመሸጥም እንደ አንድ የንግድ ዘርፍ አድርገውታል። ከዛ ይሄን ነገር በቅርበት ስመለከት ገበያ ላይ ያለው ሁኔታ ምንድን ነው፣ ገበያው ዲማንዱ ስላለ ካውንተርፊት እቃዎች ትክክለኛ ያልሆኑ ግን ብራንድ ብቻ አለ። ብራንድ ሰው በጣም ተከታይ ስለሆነ ይከፍላል። ስለዚህ ያልሆነ ፕሮዳክት ላይ ብራንድ ብቻ በመለጠፍ የሚሸጡ እቃዎች ገበያውን አጥለቅልቀውታል በየዘርፉ እና መነሻ ምክንያቱ ምንድን ነው? ማይንድ ሴታችን ነው፣ አስተሳሰባችን ማለት ነው። ተከታዮች ነን፣ ፈጣሪዎች አይደለንም። ብዙ ጊዜ ይህንን ሳይ ለምን የራሳችን ብራንድ ቢውልድ አናደርግም የሚለው ሀሳብ ያኔ ነው ይመጣለኝ ከስክራች ቢልድ ተደርጎ በተመጣጣኝ ዋጋ በጥሩ ኳሊቲ ለእኛ በሚስማማ ነው መልኩ ዛሬ ቢጀመር የዛሬ አምስት ዓመት የሆነ ነገር ላይ ደርሳል ብዬ ከመስመር ወጥቼ ነው የሜካፕ ኢንዱስትሪውን ጆይን ያደረግኩት። ግን ሶፋር በጣም ጥሩ ነው እስካሁን ድረስ ያለው እድገት ተቀባይነት ያለው ነገር በጣም ደስ ይላል። ሄለንን ስለ ሜካፕ ወይም የፊትና የቆዳ መጠበቂያዎች እውቀት ሳይኖርሽ እንዴት ሀሳቡን እንደፈርሽው ስራ ውስጥ እንዴት ይሰራል ብዬ ላቀረብኩላት ጥያቄ እንዲህ ስትል ምን ላይ ሰጥታለች። በቅርብ የሚሰራ ሰው ማቀው የለም፣ ኦብቪየስሊ። ለዛም ይመስለኛል ብዙ ጊዜ ማን ደፍረው እኛ የሚመስል ሰዎች ሲሰሩ አላየንም። አሁን የምታውቂው ኢንዱስትሪው ላይ ያሉ በብዛት ለምሳሌ ሴሌብሪቲዎች አሉ። ለምሳሌ ፌንቲ እንድትወስጂ ሪያና ሴሌብሪቲ ነች። ስለዚህ ስሟን ነው የምትሸጠው። እቃዎቿን በጣም ጥሩ ናቸው፣ ኦፍኮርስ የራሳቸው ፕራይስ ሬንጅ አላቸው ግን ደግሞ ከዛም ባትናገር ስሟን ነው የምትሸጠው። ሪያናን ብታያት እሷ ኬሚስት አደለችም፣ ሴሌብሪቲ ነች እንጂ ራሷን አላቀማመችም። እንዴት አቀመምሽ ተብላ አትጠይቅም። ኮንሴፕት ነው። አንዳንዴ ኮንሴፕትን ማለት ሀሳብን ስታመጪው ሀሳብና ዲዛይኑን ስታመጩ ግዴታ አንቺ ራስሽ ማቀመም አለብሽ ማለት አይደለም። ስለዚህ እኔ ኬሚስት አይደለሁም በሙያ ግን ከተለያዩ ባለሙያዎች ጋር አብሬ እሰራለሁ። ሰዎችን ነው የምቀጥረው ማለት ነው። አክቹዋል ፕሮዳክሽን የፕሮዳክቱን ማቀመም ላይ እኔ አቀማሚ አይደለሁም ማለት ነው። ለማያውቀው ሰው ሳምቢጌዝ ነው፣ እና እሱን ግልጽ ለማድረግ መሄድ ያለብኝ ነገሮች ነበሩ። ከሀሳብ ተጀመረ። ጥናት፣ ሪሰርች ማድረግ ቦታዎችን አይደንቲፋይ ማድረግ እንዴት እንደሚሰራ ራሱ ማወቅ፣ ከዛ ደግሞ እንዴት ነው ማርኬት የሚደረገው እንዴት ነው የሚሆነው የሚለውን ደግሞ እሱም ፕሮሰስ ያኩይዜበታለሁ ማለት ነው። ሄለን ከሽያጭ ጎን ለጎን የተለያዩ ሴቶችን የሚያግዙ የግብረ ሰናይ ስራዎችም ላይ ትሳተፋለች። ከሽያጭ ላይ ሀያ ፐርሰንቱን የተለያዩ አካባቢ ኢትዮጵያ ስላሉ ሴት ተማሪዎች የትምህርት መሳሪያዎች የገዛን እንደሁኔት የምናደርግበት ፕሮጀክታችን ነው። ሌላው ደግሞ አዲስ ማት ሊፕስቲካችን ላይ እንዲሁ ሀያ ፐርሰንት ሰምተሪ ፓድ ለሚያስፈልጋቸው ሴቶች የንጽህና መጠበቂያ ማለት ነው። ኦፍኮርስ ብዙ ሴቶች ነው የሚያስፈልጋቸው። እንደዚ ፕሮጀክቶች ከሚሰሩ ድርጅቶች ጋር አብረን ሆነን ካምፔኖችን በመሳተፍ ድሮች እናደረጋለን። ይህ መዋቢያዎች መስራችና ስራ አስኪያጅ ሄለን ሀዱሽ ስታጠቃልል አፍሪካዊ የሆኑ ምርቶችን ሸማቾች እንዲጠቀሙ፣ ነጋዴዎችም ትርፍን ብቻ ከማሳደድ ይልቅ ማህበረሰቡን የሚያግዙ ስራዎች ላይ ትኩረትን እንዲያደርጉ ያሳሰበ ሲሆን ሴቶችም ራሳቸውንና ጤናቸውን እንዲሁም ስነልቦናቸውን እንዲጠብቁ መክራለች። ከአሜሪካ ድምጽ ዋሽንግተን ዲሲ ኤደንገረመው ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ወደ ምሽቱ የመጨረሻ ቅንብር ነው የምንሻገረው። ባሳለፍነው ሳምንት ታስቦ ያለውን የቲቪ ቀን ይመለከታል። በእንግሊዝኛው አጠራሩ ቲቪ በስፋት በልማድ እንደሚታወቀው ደግሞ የሳምባ በሽታ በዓለም ዙሪያ በየዓመቱ በአውሮፓውያን የቀን አቆጣጠር መጋቢት 24 የሚታሰብበትን ዕለት ተንተርሶ ግሎባል ፈንድ በመባል የሚታወቀው ዓለም አቀፍ መርሃ ግብር ባወጣው መግለጫ መንግስታት በየዓመቱ ከአንድ ሚሊዮን በላይ ሰው የፈጀውን የመተንፈሻ አካላት በሽታ ለመከላከል የሚያደርጉትን ጥረት እንዲያድሱ ሲል ጥሪ ያቀርቧል። ሊንዳ ጊፍታሽ ከጆሃንስበርግ ያጠናቀረችውንና አለም አቀፉ የቲቢ ኤች አይቪ እና የወባ በሽታዎች መርሃ ግብር ግሎባል ፈንድ ያወጣውን መግለጫ ያጣመረ ዝግጅት የሐዋሳው ዘጋቢያችን ዮናታን ዘብዲዮስ በዕለቱ የተከታተለውን ዘገባ እንደሚከተለው እናቀርባለን። ኤች አይቪ ኤድስን የሳምባና የወባ በሽታን ለመዋጋት እንደ አውሮፓውያን የዘመን አቆጣጠር በ2002 ዓ ም የተቋቋመው ይህ መርሃ ግብር እንዳመለከተው ላለፉት ሁለት ዓመታት የመላውን ዓለም ቀልብ ተቆጣጥሮ የቆየው የኮቪድ-19 ወረርሽኝ በእንግሊዝኛው ምህጻረ ቃል ቲቢ በሚል ስያሜ የሚታወቀውን የሳምባ በሽታ ለመከላከልና ለማስወገድ ለዓመታት በተደረገው ትግል የተገኘውን ውጤት ቀልብሶታል። በቲቪ በሽታ ሳቢያ ለህልፈት የተዳረጉ ሰዎች ቁጥርም ከአስር ዓመት በላይ በሚሆን ጊዜ ውስጥ ለመጀመሪያ ጊዜ ነው በከፍተኛ ደረጃ የጨመረው። ለዚህም መንስኤው በጊዜው በሚደረግ ምርመራ የህመሙ ምንነት ያልተደረሰባቸውና በተገቢው መንገድ ሕክምና ሳያገኙ የቀሩ መሆናቸው ተዘግቧል። የኢትዮጵያ ጤና ጥበቃ ሚኒስቴር የዛሬውን የዓለም ቲቪ ቀን ተንተርሶ ባወጣው መግለጫ ኢትዮጵያ ውስጥ ብዙ ሺህ ሰው አሁንም በበሽታው የሚሰቃይ መሆኑን አመልክቷል። እለቱን ለማሰብ በሐዋሳ የተካሄደውን ሥነ ሥርዓት የተከታተለው ዘጋቢያችን ዮናታን ዘብዲዮስ፣ በስፍራው የተገኙት የዓለም ጤና ድርጅት የኢትዮጵያ ቢሮ ዲሬክተር ለበሽታው እየተሰጠ ባለው ዘገምተኛ ባሉት ምላሽ ሳቢያ በአውሮፓውያኑ የዘመን አቆጣጠር በ2030 የበሽታውን ስርጭት ለማስቆም የተያዘውን ዘላቂ የልማት እቅድ ማሳካት አይቻልም ያሉበትን ይዟል። የቲቪ በሽታ ለአፍሪካውያን በተለይም ለኢትዮጵያ አሁንም ከፍተኛ የጤና ስጋት ሲሆን በብዙ ሺዎች የሚቆጠሩ ሰዎች በበሽታው እንደሚሰቃዩ የኢትዮጵያ ጤና ጥበቃ ሚኒስቴር የበሽታ መከላከልና መቆጣጠር ምክትል ዲሬክተር አቶ ታየለታ ተናግሯል። በሀገር አቀፍ ደረጃ ያለው የቲቪ ሁኔታን በምንመለከትበት ሰዓት በአሁኑ ሰዓት ወደ መቶ አምሳ አንድ ሺ የሚሆን የቲቪ ህሙማን በሀገሪቱ ውስጥ አለ ተብሎ ይገመታል። በዚህ ከመቶ አምሳ አንድ ሺ ውስጥ ኦልሞስት ወደ መቶ አስር አካባቢ መቶ አስር ሺ የሚሆን የቲቪ ህሙማን ተለይቶ ህክምና አግኝተዋል። ቀጣይ እንግዲህ ወደ አርባ ሺህ የሚሆኑ የቲቢ ሕሙማን አሁንም ቢሆን በማህበረሰብ ውስጥ ተደብቆ ነው ያሉት። ስለዚህ እነዚህን ፈልጎ የማግኘትና የማከሙ ሁኔታ ትኩረት የሚሰጠው ጉዳይ ነው ማለት ነው። ስርጭቱ ያው አገር አቀፍ ነው። አንዳንድ ቦታዎች ላይ ብዙ ጫና ያለባቸው አካባቢዎች አሉ፣ እንደዚሁም ደግሞ አነስ ያለ ጫና ያለበት አካባቢዎች አሉ። ከዛ ውጭ ግን ስርጭቱ የትኛውም የሀገሪቱ ኮሪደርና የሀገሪቱ አገር አቀፍ ውስጥ ቲቪ እንዳለ ይታወቃል። የዓለም የቲቪ ቀን በዓለም ዙሪያ ለአርባኛ ጊዜ በኢትዮጵያ ደግሞ ለ16ኛ ጊዜ በሲዳማ ክልል ጤና ቢሮ በሐዋሳ ዩኒቨርሲቲና በፌዴራል ጤና ጥበቃ ሚኒስቴር ትብብር በሐዋሳ ከተማ ተከብሯል። አላማውንም አቶ ታዬ ገልጿል። ቲቪ ባክቴሪያው የተገኘበትን ቀን በማሰብ ነው ትኖ የተደረገ ያለው ባህሉ የተከበረ ያለው ነገር ግን ዋናው አላማ ለማህበረሰብ ግንዛቤን ማምጣትና ግንዛቤን ማሳደግ የሚለውን ነው። ምክንያቱም ማህበረሰባችን ጥሩ ግንዛቤ ቢኖረው ለምሳሌ አንድ ሰው ሳል ሁለት ሳምንትና ከዛ በላይ ሳል ያለው ሰው በሙሉ ምርመራ ማድረግ አለበት። ስለዚህ ምርመራውን ለማድረግ ግንዛቤ ሊኖረው ያስፈልጋል። እንደዚህ አይነት ኢቨንቶች፣ ጥቅሙ እንግዲህ የማህበረሰብን ግንዛቤ ለማሳደግ ነው። ለተከታታይ ሶስት ቀናት በተካሄደው እና ዛሬ በተጠናቀቀው በዚህ ምዕራ ግብር ላይ የተገኙት የዓለም የጤና ድርጅት የኢትዮጵያ ፕሮግራም ዲሬክተር ዶክተር ኢስተር ሜሪ አሴንግ የቲቢ በሽታ ለመከላከል የተወሰደ ያለው ምላሽ መሻሻል እንዳለበት ተናግሯል። በአፍሪካ መንግስታት ለበሽታው በቂ ሕክምና ለመስጠት የሚያበረክቱት አስተዋጽኦ 22 በመቶ ብቻ ነው። 44 በመቶ ደግሞ ይደረጋል የተባለው ድጋፍ ተፈጻሚ አይሆንም። በኢትዮጵያ ደግሞ ችግሩ 57 በመቶ ይሰፋል። በ2020 በአራትና በአምስት በመቶ የቀነሰውን የቲቪ ስርጭት በ2025 አስር በመቶ በሚቀጥሉት አስርት ዓመታት ደግሞ በአማካይ በየአመቱ 17 በመቶ ማውረድ ያስፈልጋል። በመሆኑ ለሀገር መሪዎች ጥሪ ማቅረብ እፈልጋለሁ። ባለድርሻ አካላት ተቀራርበው መስራት አለባቸው። በዚህ ከቀጠልን ግን በ2030 የቲቢ በሽታን ስርጭት ዜሮ ለማድረስ የተያዘውን የተመድ የዘላቂ ልማት ግብ ማሳካት አንችልም። At the current rate of progress, the UN Sustainable Development Goal target of ending TB epidemic by 2030 will not be achievable. መድኃኒት ከተለማመደ ወይም ኤምዲአር በተሰኘ የቲቪ በሽታ አይነት ከተያዘች በኋላ በተሰጣች የህክምና አገልግሎት መዳኗን ተናገረችው ሳራ ምርሻ ጥንቃቄ በማድረግና የህክምና ምክሮችን በመተግበር ከበሽታው መዳን እንደሚቻል ተናግረዋል። ኮቪድ ስለመጣ ሁላችንም ማክሲን እንጠቀማለን እንጂ ከኮቪድ የበለጠ መፈራት የነበረበት በፊትም ከኛ በፊትም የሳንባ በሽታ የቲቪ በሽታ ነው። መጀመሪያ ከተቻለ መጠንቀቅ፣ ካልሆነና ተጠንቀቀ ወይም ሳንጠነቀቀ በሆነ ስህተት ግን ወደኛ ጋር ከመጣ መዳን ይቻላል። መዳን የሚቻለው ደግሞ አንድና አንድ መድኒቱን በተገቢው መሰረት በሰዓት መውሰድ፣ የህክምና ባለሙያዎች የሚያዙ ልህን ነገሮች በትክክሉ ማዳመጥ። በኢትዮጵያ ውስጥ በቲቪ በሽታ ይታመማሉ ከሚባሉ ሰዎች ውስጥ አርባ ሺህ ገደማ ሰዎች የህክምና አገልግሎት የማያገኙ ሲሆን 19 ሺህ ሰዎች ደግሞ በየዓመቱ በበሽታው ምክንያት ህይወታቸው እንደሚያልፍ አቶ ታዬ ገልጿል። ለአሜሪካ ድምፅ ራዲዮ፣ ዮናታን ዘብድዮስ አዋሳም። ዮናታንን አመስግነን ወደ ቲቪ ዓለም አቀፍ ይዞታ ስንመለስ ኮቪድ-19 የፈጠረውን ከግምት በላይ የሆነ ጫና ጨምሮ ባለፉት ሁለት ዓመታት ዕድሜ የቲቪ በሽታ ያሳየው በስፋት የመዛመትና በህመሙ የሚሞቱ ሰዎችም ቁጥር በከፍተኛ መጠን የመጨመር አዝማሚያ አመልክቶ በዓለም ዙሪያ ያለውን ሁኔታ ተመሳሳይነት እንመለከታለን። ቲቪ መከላከልና መታከም የሚቻል በሽታ ሆኖ ሳለ፣ ለምሳሌም ያህል በደቡብ አፍሪካ ዋናው ገዳይ በሽታ ነው። የኮሮና ቫይረስ ወረርሽኝ የከሰተውን ምስቅልቅል ተከትሎ የቲቢ ምርመራ በከፍተኛ ደረጃ መቀነሱ ለብዙዎች ህይወት መጥፋት ምክንያት መሆኑን ተዘግቧል። የላቶያ ዊዘር የሰላሳ ሁለት ዓመት የህይወት አጋር ይህ ክፉ እጣ ከገጠማቸው ሰለባዎች ውስጥ አንዱ ናቸው። ምላሱ ጥሩ ስሜት እንደማይሰማው ዘወትር ይናገር ነበረ። ምግቡን እንኳን አይቀምሰውም ነበር። ይሄኔ ነው ወደ ክሊኒክ እንሄድና ምርመራ ይደረግልህ ብዬ የጠየኩት። ያኔ ነው ለበሽታው መጋለጡ በምርመራ የተረጋገጠው። የዊዘር ባለቤት ለሁለት ወራት ያህል ህክምና ሲከታተሉ ቢቆዩም በመጨረሻው ግን ባለፈው ነሐሴ ወር ባደረባቸው ህመም ሳቢያ ሕይወታቸው ሊያልፍ ችሏል። ምርመራውን ማድረጋቸው ታዲያ ለጨቅላ ልጃቸው በፍጥነት ለመከላከያ የሚሰጠው ህክምና እንዲቀርብ እድል ፈጥሯል። አሁን ዊዘር እና ሕፃን ልጃቸው በጤናማ ሁኔታ ውስጥ ቢሆንም ዊዘር ባለቤታቸውን ያጡበትን ሁኔታ መላል ሰው እያሰቡ ክፉኛ ማዘናቸው ግን አልቀረም። ምናልባትም በጊዜው ባለመድረሳችን ይሆናል በህይወት ተርፎ ከዛሬዋ ቀን በደረሰ ነበር እኮ ስል እጸጸታለሁ። ይሁን እንጂ ለአቶ ያ ያለፉበት አሳዛኝ ሁኔታ የእርሳቸው ብቻ አይደለም። በዓለም ዙሪያ ቁጥራቸው 1.8 ቢሊዮን የሚደርሱ ሰዎች ለቲቢ በሽታ ተጋልጠዋል። እንዳለመታደል ሆኖ ታዲያ አብዛኛው ተጋላጮች በደሃ ሀገራት ውስጥ ያሉ ዜጎች ናቸው። ግሎባል ፈንድ እንደሚለውም ለቲቢ በሽታ የሚሰጠው የህክምና አይነት ብዙም መሻሻል ሳይታይበት ለረዥም ጊዜ ቆይቷል። ከድጡ ወደ ማጡ እንዲል ሆነና የኮሮና ቫይረስ መከሰት ደግሞ ሁኔታውን ይበልጥ አባባሰው። We have seen more than 20% drop in የምርመራና የህክምና አገልግሎት የሚያገኙ ሰዎች ቁጥር ከ20 በመቶ በላይ ሲቀንስ ተመልክተናል። በዚህም የተነሳ የበሽታው መዛመት ስለሚጨምር በአጠቃላይ በቲቪ ሳቢያ የሚሞተው ሰው ቁጥርም በአንጻሩ እንዲያድግ አስተዋጽኦ ያደርጋል። በበሽታው ሳቢያ ለህልፈት የሚዳረጉ ሰዎች ቁጥር ለመጀመሪያ ጊዜ በከፍተኛ መጠን በመጨመር እንደ አውሮፓውያን ዘመን አቆጣጠር በ2019 ከተዘገበው የአንድ ነጥብ አራት ሚሊዮን አሃዝ በአንድ መቶ ሺህ ከፍ በማለት 1.5 ሚሊዮን ሰው በቲቪ በሽታ መሞቱ ታውቋል። የግሎባል ፈንድ ዋና ዲሬክተር ፒተር ሳንድስ እንደሚሉትም ከቲቪ ጋር የሚደረገውን ትግል ለማጠናቀር ካልተነሳሳን ቲቪ የህዝብ ጤና ጥንቅ ስጋትነቱ እንዲያበቃ እንደ አውሮፓውያን የዘመን አቆጣጠር ለ2030 ዓ.ም የተያዘውን ግብ እንደመተው መቀበል አለብን ይላሉ። ሰዎች በፍጥነት ተመርምረውና አስፈላጊውን ሕክምና እንዲያገኙ ለማስቻልም ከፍተኛ ጥረት ማድረግ አለብን። ቲቪ ገዳይ ብቻ ሳይሆን ከኮቪድ-19 ቀጥሎ ብዙ ህዝብ በመጨረስ ዋናው ተላላፊ በሽታ ነውና ነበር ያሉት። ከፍተኛ ውጤት ሊያስገኙ የሚችሉ ይህን መሰል ጥረቶች በሚፈለገው ደረጃ መሰጠታቸው ይረጋገጥ ዘንድ ግሎባል ፈንድ የ18 ቢሊዮን ዶላር ድጋፍ ለዓለም አቀፉ ማህበረሰብ ጥሪ አድርጓል። የገንዘብ ድጋፉም የኮቪድ ወረርሽኝን ተከትለው የተከሰቱትን በርካታ ዓመታት ወደ ኋላ የመለሱ መደነቃቀፎች ፈጥኖ ለማለፍና ዓለማችንን ከቲቪ በሽታ የነጻች ለማድረግ የታለመውን ግብ ቅርብ ያደርገዋል። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች በአጭር ሞገድና እንዲሁም በኢትዮ ሰዓት በየቀኑ ከሚሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ። አስተናጋጃችሁ አሉላ ከበደ ከፕሮግራም አቀናባሪ ብርሃን ኃይሉ ጋር በዚሁ ይሰናብታለሁ። ነገ እሁድ ከሚሶስት ሰዓት ላይ ሰለሞን አባተና ጽዮን ግርማ ከልዩ ልዩ ፕሮግራሞች ጋር ይጠብቋችኋል። በእኔ በኩል ሰላም፣ ደህና አደሩ።